በቤኒሻንጉል ጉሙዝ ክልል ከሐምሌ 192012 ዓ ም ወዲህ በተለያዩ አካባቢዎች በነበሩ ግጭቶች ምክንያት ከ200ሺ በላይ ዜጎች ተፈናቅለው በጊዜያዊ መጠለያ ጣቢያ ውስጥ እንደሚገኙ ከክልሉ አደጋ ስጋት ሥራ አመራር ኮሚሽን የተገኘ መረጃ ያመለክታል እነዚህ ተፈናቃዮች አብዛኞቹ በወንበራ ቡለን ዲባጢ እና ጉባ እንዲሁም ፓዊ ወረዳ እንደሚገኙም ተገልጸዋል የኮሚሽኑ ኃላፊ አቶ ታረቀይ ታሲሳ በሰው ሰራሽ እና በተፈጥሮ አደጋ ተፈናቅለው በጉባ ቡለን ዲባጢ ወንበራ እና ቻግኒ የነበሩ ዜጎችን ወደ ቀድሞው ቀያቸው ለመመለስ እና በዘላቂነት ለማቋቋም እየሰሩ እንደሚገኙ ተናግረዋል። ሰሞኑን ቻግኒ ከተማ የነበሩ የተወሰኑ ወደ መተከል ዞን ዳንጉር፣ ቡለን እና ማንዱራ ወረዳዎች መመለሳቸውንም ገልጸዋል። ከአሁን ወደ አስራ ስድስት ሺ እና ከዛ በላይ የሚሆኑ መጥተዋል። እየመጡ ያሉት ወደ ዲባጤ ወረዳ፣ ወደ ቡለን ወረዳ፣ ወደ ዳንጉር እና ማንዱራ አካባቢ ነው። ቀጥሎም ደግሞ ጉባ አካባቢ ያሉትም ይመለሳሉ። እዛ የሚቀር የለም፣ ሁሉም ሙሉ በሙሉ ይመለሳሉ የሚል ያሉ የተያዙ በአጠቃላይ የውስጥና የውጭ ብለን ስንገልጽ እንደነ ነበረው ወደ ሁለት መቶ ሰላሳ ሺህ አካባቢ የሚሆኑ ናቸው ብለን ነው ይዘን ያለ ነው። ከዛም ይበልጣሉ የሚል ግምት ነው ያለው። ቁጥሩ በየቀኑ እየተለዋወጠ ነው የሚሄደው። አሁን ወደ ሀምሳ ሺህ ይመለሳሉ ተብሎ ነው እየተገመተ ያለው። መጀመሪያ ወደ ሁለት መቶ ሺህ አካባቢ ነው ያሉት እና ከሁለት መቶ ሰላሳ እስከ ሁለት መቶ ሀምሳ ሺህ የሚሆኑ ተፈናቃዮች ናቸው ያሉት አሁን ማለት ነው። እነሱ ሲመለሱ ይሄ ብቻ አይደለም ተመላሽ አሉ ተመላሾችን ጨምሮ ሌሎችን ጨምሮ በአሁኑ ጊዜ እንደ ክልል በተፈጥሮ እና በሰው ሰራሽ ከቤታቸው ውጭ ሆኖ እና እየተረዱ ያሉት ወደ ሶስት መቶ ዘጠኝ ሺ ነው አጠቃላይ። ከዛ ውስጥ ትልቁን ቁጥር የያዘው መተከል ዞን ነው። አቶ መልከ ተስፋ የዳንጉር ወረዳ ነዋሪ ሲሆኑ ከዚህ ቀደም በወረዳው በነበረው ግጭት ምክንያት ተፈናቅሎ በቻግኒ ለረጅም ወራት መቆየታቸውን ተናግረዋል። አቶ መልኬ እና ቤተሰቦቻቸው ወደ ዳንጉር ወረዳ የተመለሱ ሲሆን የነበራቸውን ንብረት ሙሉ በሙሉ እንደወደመባቸው ማብራርተዋል። አንድ ነገር በቃ ዛሬ ሳምንታችን የገባን እስካሁን ድረስ አንድ የደረሰን ጉዳይ እስካሁን ድረስ በቃ መከላከያዎች ብቻ ናቸው። ሬክሬሽናቸው ሬክሬሽን የሰጡን ከዚያ ውጭ በጊዜያዊ መጠለያ ጣቢያ ውስጥ የሚገኙ ዜጎች በመንግስት በኩል ይቀርባሉ የተባሉ የዕለት ደራሽ እርዳታዎች በቂ አለመሆናቸውን በተደጋጋሚ ቅሬታ የሚያቀርቡ ሲሆን የክልሉ አደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ታረቀ ይታይሳ ደግሞ በክልሉ ለተፈናቃዮች የሚዳረስ እህል ስለመኖሩ ገልጸው በየጊዜው ድጋፍ እያቀረቡ መሆኑንም አክለዋል። የመተከል ዞን አስቸኳይ ጊዜ አስተዳደር ጉዳዩን በበላይነት እንደሚያስተባብርም አስረድተዋል። እህል አሁን ችግር እንደሌለ ነው እየገመገምን ያለ ነው። በየወሩ እየመጣላቸው ነው። ድጋፍ እየተደረገ ነው ከሌሎችም አካላት የሚቀርቡት ነገሮች ተጨማሪነት እየቀረበ ነው ያለው። ግን አልፎ አልፎ እንደዚህ አይነት ጥያቄዎች አሁን ብቅ ማለት ጀምረዋል። በስምምነቱ መሰረት አንድ ወር አሁን ስመለሱ ከአማራ ክልል የነበራቸውን ይህል ይዘው ይመጣሉ። ወደ እኛ ከመጡ በኋላ ደግሞ ሰነዳቸው ታይቶ በእኛ በኩል ተጠይቆላቸው ይመጣል። ይሄ አሰራር ነው የተስማመንበት እና እየተሰራበት ያለው ነው። ከሁለት ወራት በፊት የመተከል ዞን የጽጥታ ጉዳይን በበላይነት የሚመራው የአስቸኳይ ጊዜ አስተዳደር ወይም ኮማንድ ፖስት በዞኑ በነበ የነበረው የጸጥታ ችግር ወደ ከተማ ከተፈናቀሉት ዜጎች በተጨማሪም ወደ ጫካ በርካቶች መፈናቀላቸውን ገልጸዋል። ወደ ጫካ ሸሽተው ነበሩ የተባሉ ከሰማንያ ሺህ በላይ ዜጎችም ወደ ቤታቸው መመለሳቸውን በወቅቱ አስቸኳይ ጊዜ አስተዳደሩ አመልክተዋል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ